ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር አዲሱ ላሽተው በአገር አሜሪካ ዋሽንግተን ዲሲ በሚገኘውና የአገር ውስጥና ሉላዊ ሕዝባዊ ፖሊሲ ነዳፊ ከሆነው ብሩኪንግስ ኢንስቲትዩት የመጣኔ ሀብት ዘርፍ ተመራማሪ ናቸው። በቅርቡ በፎሪን ፖሊሲ መጽሔት ላይ How to ስቶፕ ኤትኒክ ናሽናሊዝም ፍሮም ቲሪንግ ኢትዮጵያ አፓርት በሚል ርዕስ ኢትዮጵያን ከጎሳ ብሔረተኝነት ለመታደግ ብልሃት አፈላላጊ የሆነ አታያቸውን አስፍረዋል። ይህንኑ መነሻ በማድረግም የጎሳ ብሔረተኝነት ምንድን ነው? ለኢትዮጵያ ሕልውናስ አስጊነቱ እንደምን ነው ስንል ጠይቀናል። እንዲህ ይላሉ። ሳሳሁን ይህንን የፎሬን ፖሊሲ አርቲክልን እስከ ስለማድረግ አስበ፣ በኤስቢኤስ ሬዲዮ ላይ ስለጋበስ ክንጭ በጣም ማመስገን ፈልጋለው። እንደምታወቀው ከአስራ ዘጠኝ መቶ ዘጠና አንድ አመተ ምረት የኢህአዴግ ወደ ስልጣን ከመጣ በኋላ የኢትዮጵያ ዋና የፖለቲካ መስተዳድር ከማዕከላዊ መንግስት ወደ ፌዴራል መንግስት ዞሯል። በአስራ ዘጠኝ ዘጠና አራት አመተ ምረት እንደ ፈረንጆች የጸደቀ አዲሱ ህገ መንግስት ዋና ፍሬምወርክ ነው ለዚህ ብሄር ሰቦችን መሰረት ያደረገ ፌዴራሊዝም ስርዓት በዚህ የተመራ ነው። እና አላማው ያው እንግዲህ ለረጅም ጊዜ ያህል አጠያቂ የነበረው የኢትዮጵያ ብሄር ብሄረሰቦች ራስን በራስ የመግዛት መብት እንዴት መከበር ያለበት፣ ይሄ በተማሪዎችም ጊዜ የነበረ ትልቅ ጥያቄ ነው። ከዛ በኋላ የተለያዩ ሊብሬሽን ፍሮንቶች ይህን ጥያቄ አድሬስ ለማድረግ ወደ ጫካ የተዋጉበትን ጉዳይ ነው እና ይህንን ሶልቭ ያደርጋል ተብሎ ታስቦ ወደ ፖለቲካው የመጣ የፖለቲካ ስርዓት ነው ማለት ነው። እንግዲህ ያው ጥቅሙ ብሄር ብሄረሰቦች በራሳቸው ቋንቋ ራሳቸውን ማስተዳደር እንዲችሉ በራሳቸው ቋንቋ መማር፣ ስራ መስራት እንዲችሉ ማስቻል ነው። ኢኮኖሚው ባልተማከለ መልኩ ወደታች ወርዶ ለሁሉም ህዝቦች እንዲደርስ ማድረግ ነው ዋና አላማው። ከዚህ ጋር ግን በተያያዘ እየታዩ እየጎሉ የመጡ ህዝቦችን ከህዝቦች ጋር የሚያጋጩ የፖለቲካ አጀንዳዎች እነዛን አጀንዳዎች የሚያራምዱ ከውጭም ከሀገር ውስጥም ያሉ ሰዎችን የሚያጋጩና ወደ ጦርነት የሚያመሩ አይነት አዝማሚያዎች፣ ብጥብጦች፣ ችግሮችም ተከስተዋል። ከዚህ ጋር በተያያዘ እና በቅርቡ የተካሄደው የትግራይ ክልል አሳዛኝ ጦርነትም እንደምሳሌ መጥቀስ ይቻላል። በዚህ ጦርነት ላይ ዋናው ጥያቄዎቹ ህገ መንግስታዊ ጸባይ ነበራቸው። ይህም ህገ መንግስታዊ ጸባይ ምንድነው? በአንቀጽ ሰላሳ ዘጠኝ የጸደቀው ክልሎች ራሳቸውን በራሳቸው ማስተዳደር እስከመገንጠል መብት አላቸው የሚል የተቀመጠ አንቀልና የትግራይ የትግራዊ ክልልም ከዛ አንጻር መብቱን ለማስከበር ያደረገው ነው የሚል ፖዚሽን አለ እና ያው እንግዲህ የሚያሳየው ምንድን ነው ከፌዴራል መንግስቱና በክልሎች መካከል ግጭቶች ሲከሰቱ ግጭቶቹ ሞር አጽራ ተያዘ የተጋነነ አይነት አቅጣጫ እንዲይዜ የማስቻል ችግር ይፈጣል። ፖለቲካ ዲስከሽኖቹም ውይይቶቹም ዋልታ ረገጥና ሰፊ ሀሳብ ተቃርኖ ያለባቸው እንዲሆኑ የማድረግ ቴንደንስ አለ ማለት ነው። በጥቂቱ ይህንን ይመስላል። ችግሮቹ ይሄ የጎሳን መሰረት ያደረገ ፌዴራሊዝም በአንድ ወገን አሁን ባለው ሁኔታ ብሄር፣ ብሄረሰቦች ህዝቦች በሚል በጎሳ ፖለቲካ አቀንቃኞች ዘንድ የሚወደስ እሳቤ ሆኖ አለ። ኢትዮጵያ ውስጥ እስከ ጦርነትም ድረስ አመርቷል። በሌላ ወገን አንድነት በብዛነት ብዛሃነት በአንድነት በሚል እሳቤ ገራዊ አንድነትን ማቆም የሚሹ ወገኖች አሉ። እንደዚሁ በኢትዮጵያዊነት ብሄረተኝነት ላይ የተመሰረተ አቋ ያላቸው ወገኖች አሉ። ሌሎቹ እውቅና ሳይነፍጉ ግን ብዛህነታችን የአንድነታችን ምንጭ መሆን አለበት፣ አንድነታችን ደግሞ ሰረቱ ብዛህነት መሆን አለበት በሚል የተነሳሱም ወገኖች አሉ። እነዚህን ሁለት ወገን አታዮች ባሉበት አገር ውስጥ አንድነት አገር አቀፍ አንድነትን እንደምን ማምጣት ይቻላል? አማራጭ የሚባለው ስርዓትስ ምን ይሆናል ይላሉ። አሁን ያለውን የፌዴራሊዝም አወቃቀር በምን መልክ ሊተካ ይገባል ወይም ይቻላል? ለዛ መፍትሄ የሚሆን አስተዳደር ስርዓት ምን ሊሆን ይገባል? ይላሉ። ወደ መፍትሄ ወይም ህገ መንግስታዊ ለውጥ ከማምራት በፊት መናገር የሚፈልገው አንድ ነገር ምንድን ነው? አሁን ባለው ህገ መንግስት ላይ አነጋጋሪ እና እጅግ በጣም ያልተለመደ የሆነው አንድ ነገር ምንድን ነው? በጎሳ ወይም በብሄር ብሄረሰቦች ዙሪያ መደራጀቱ ሳይሆን ከዛ በተጨማሪ ደግሞ ማርክሳዊ ሌኒናዊ የሆነው የራስን ዕድል በራስ መወሰን እስከ መገንጠል የሚለው መርህ በህገ መንግስቱ ላይ መካተቱ ነው። መርህ እንግዲህ የተከተተው ሌሎች ሀገሮች ተሞክሮ ታይቶ ይመስለኛል። በጣም አንድ የሚገርመው ነገር ምንድን ነው? ይህንን መርህ በህገ መንግስታቸው ያካትቱት ሀገሮች እኔ እስከማውቀው ድረስ ሶቪየትንና ዩጎዝላቪያ ብቻ ናቸው። እነዚህ ሁለት ሀገሮች በአስራ ዘጠኝ ዘጠናዎቹ መጀመሪያ ላይ እንደ ፈረንጆች አቆጣጠር ሁለቱም አሳዛኝ በሆነ ሁኔታ አቻጅት በሆነ ሁኔታ ፈራርሰዋል። ህዝቦቻቸው እርስ በርስ በተለይ ደግሞ በዩጎዝላቪያ ሰርቦች እና ክሮዋቶች፣ ስሎቪያኖች ዲዘንተገጭ ከማድረጋቸው በተጨማሪ በመቶ ሺ የሚቆጠር ሰው አስር ዓመት የጨረሰ ጦርነት ተካሂዶ በመቶ ሺ የሚቆጠር ሰው ጀነሳይድ የተካሄደበት ጦርነት ተካሂዶ እንግዲህ ዩጎዝላቢያ ፈርሳለች። ሶቪየት ዩኒየንም እንደዛ ነው የሆነችው። እና የሚገርማው ነገር ምንድነው፣ በዚህ ወቅት እነዚህ ሀገሮች እየፈረሱ በነበሩበት ወቅት የኢትዮጵያ አዲሱ ህገ መንግስት እየጸደቀ ነበር። የጸደቀው በ1994 ነው። ያ ደግሞ በ1992 የተጀመረው የዩጎዝላቢያ ጦርነት የተጧጣፈ የነበረበት ጊዜ ነው እና ይሄ ምንድነው የሚያሳየን ሪስክ እንደነበረ ሪስኩን ደግሞ በወቅቱ የነበሩ ህገ መንግስቱን ያጸደቁት ያረቀቁት ሰዎች በዜና ላይ በየዕለቱ የሚያዩት ነገር እንደነበረ ያንን ማለት ሲፈልጉ ኖሮ ይችሉ እንደነበረ ነው የሚያሳየው። እና ኢትዮጵያ ውስጥ ይሄ ነገር የማይሰራባቸው ብዙ ምክንያቶች አሉ። አንደኛ፣ ለምሳሌ የዩጎዝላቪያን ብንወስድ አላማው ራስን ዕድል በራስ መወሰን እስከ መገንጠል የሚለው ዓላማ ለጥቂት ስድስት አካባቢ ለሆኑ ጎሳዎች፣ ኔሽኖች፣ ብሔሮች የታሰበ ነበረ። ኢትዮጵያ ስናይ የከሰማንያ በላይ ብሔር ብሔረሰቦች አላት። ሰዎች እርስ በርሳቸው ተጋምደው ተዛምደው የሚኖሩባት ሀገር ነች እና እንደ ዩጎዝላቪያን በቀላሉ የአስር አመት ጦርነትን ቢሆን ቀላል የሚባልም ባይሆን ከዛም የሚልስ ነው የሚሆነው ኢትዮጵያ ውስጥ እንደዚህ አይነት ክፍተት ቢፈጠር ማለት ነው። ዩጎዝላቪያ ላይ፣ ሶቪየት ዩኒየን ላይ ብናይ ራሱን ግልስ በራሱን መወሰን እስከመገንጠል በሚል አብሮ መኖር የጀመሩት ሀገሮች ከዛ በፊት የራሳቸው ስቴትሁድ መንግስት የመፍጠር ባህል የነበራቸው ታሪክ የነበራቸው ሀገሮች ናቸው እና ኢትዮጵያ ውስጥ እንደዚህ አይነት ትላልቅና ራሳቸውን የማስተዳደር አቅም ታሪክ ያላቸው ብሔሮች አሉ ማለት አይቻልም። እስከማስታውሰው ድረስ በአስራ ዘጠኝ ሰማንያ አራት ዓመተ ምህረት እንደ ፈረንጆቹ የተካሄደው የህዝብ ቆጠራ እንደሚያሳየው ኢትዮጵያ ውስጥ ካሉት አምስት መቶ ሰማኒያ ወረዳዎች ውስጥ ሰላሳዎቹ ብቻ ናቸው አንድ ቋንቋ ብቻ የሚናገር ሰው የሚኖርባቸው እና ሰው ተጋምዶ ተዛምዶ ነው የሚኖረው ማለት ነው። በክልሎቹ መካከል ግልጽና የማይሻማ ድንበር ያለበት ሁኔታ አይደለም ያለ። አሁን ትግራይም ክልል ብናይ ከትግራይ አስቀድሞ ኤርትራ ስትገነጠል ከኢትዮጵያ ጋር የነበራትን ጦርነት ብናስታውስ ይሄ ፌዴራሊዝም ክልሎች ሲፈልጉ ራሳቸውን ማስተዳደር መንግስት ከመገንጠል ድረስ የሚፈቅድ ቢሆንም ያንን የሚያስችሉ የተመቻቸው ሁኔታዎች ግን አልነበሩም እና ተመልሼ ማስታወስ የሚፈልገው በተለይ በተለይ ትልቁ ችግር ህገ መንግስት ውስጥ ያለው ለኢትዮጵያ ፈተና የሚሆነው ለኢትዮጵያ ሰርቫይቫል ደህንነት ፈተና የሚሆነው ክልሎች በፈለጉት ጊዜ እንደፈለጉት ራሳቸውን ማስተዳደር ከመገንጠል ድረስ መሄድ ይችላሉ የሚለው ነው። ያ ማለት ኦፍ ኮርስ ጎሳ ፌዴራሊዝሙ የራሱ ችግር የለውም ማለት አይደለም። ተጨማሪ ችግሮችም አሉ። ለምሳሌ አሁን ኢትዮጵያ ውስጥ ትልልቅ ክልሎች አሉ እንደምታውቀው፣ ኦሮሚያ ክልል እስከ ሰላሳ አምስት ከአርባ ሚሊዮን የሚቆጠር ህዝብ፣ አማራ ክልል ከዛው በዚ ገደማ የሆነ ህዝብ። እነዚህ ክልሎች የድንበር ጥያቄዎች አላቸው። ሶማሌና በኦሮሚያ ክልል መካከል ለምሳሌ፣ በትግራይና በአማራ ክልል እና በእጅጉ የታጠቁ ልዩ ኃይል አላቸው፣ ፖሊስና ሚሊሺያ አላቸው በአስር ሺዎች የሚቆጠር ምናልባት በመቶ ሺዎች የሚቆጠር እና ያልተመለሱ የድንበር ጥያቄዎች ያላቸው ክልሎች ናቸው እና የራስን እድል በራስ የመወሰን እስከ መገንጠል የሚለውን መርህ ተከትለው አሰን ፖይንት በሚቀጥሉት ዓመታት ራሳቸውን መንግስት ለመመስረት ቢሞክሩ እጅግ በጣም አሳዛኝ የሆነ እና ብዙ ሰው ህይወትን የሚቀጥ ቀጥናዊ የምስራቅ አፍሪካ ቀጠናዊ ችግር ሊያመጣ የሚችል የኤክስበርት ጦርነት ሊከሰት ይችላል እና የህገ መንግስቱን እንደገና መልሰን ማየት ያለብን፣ አከራካሪ ጉዳዮችን እንደገና ዲስከስ መደረግ ያለበት ውይይት መጀመር ያለበት እነዚህ ነገሮች አስቀድሞ ከመሆናቸው በፊት አሁን ያለው የትግራይ ጦርነት እንደተከሰተው ወይም ከዛ በፊት የነበረው ኢትዮ ኤርትራ ጦርነት ከተከሰተ በኋላ ሰው ለማድረግ እንደተሞከረው ከመሞከር ይልቅ አስቀድሞ ፕሮአክቲቭሊ አድሬስ ለማድረግ ችግሮን ለመቅራት መታሰብ ስላለበት ነው ብያስባሉ። አሁን ይሄ ባለበት ሁኔታ ከአሰራር አኳያስ በምን ሊተካ ይገባል? የተኛ አሁን ያለው አይነት በክልል በተለይ ይሄ ከማንነት ጋር ተያይዞ ኦሮሚያ ክልል፣ የአማራ ክልል፣ የብሔር የደቡብ ክልል የተባለ ከሚባል ይልቅ ያንን ጂኦግራፊያዊ አስተዳደር መሰረት ቢቀረጽና ሸዋ ክፍለ ሀገር፣ የጎንደር ክፍለ ሀገር ወይም ሶማሌ ክፍለ ሀገር ተብሎ በዛ መልክ ብንሄድ የጎሳ ማንነቱንም እንደዚሁ ሊለውጠው እንችላለን የሚላለ እርሶም ጽሁፎ ላይ እንደዚሁ የኬንያን ምሳሌ አንስ ተነስተው የአስተዳደር አሰራር ለውጦች እንደሚያሻ አጣቅሰዋል። በዚህ መልክ ያሉትን አተያዮች በምን መልክ ያወቷል? ተማከለ አይነት አስተዳደር ያላቸው ሀገሮች አሉ። ያልተማከለ ፌዴራል የሆነ አስተዳደር ያላቸው ሀገሮች አሉ። እንደሚታይም እኔ እንደ ኢትዮጵያ አይነት በጣም ብዙ አይነት ዳይቨርሲቲ፣ ልዩነት ኢኮኖሚ ልዩነት አለ። ከገጠር እስከ ከተማ የባህል የሃይማኖት ዳይቨርሲቲ አለ እና ይህንን አኮሞዴት ለማድረግ የፌዴራል ስርዓት መኖሩ ችግር አለው ብዬ አላስብም። ፌዴራል ስርዓቱ ነሴሰሪ በጎሳ ዙሪያ የተደራጀ መሆን አለበት ብያ አላስብም። ምክንያቱም ለምሳሌ ኬንያ ብንመለከት፣ በሁለት ሺህ አስር ዓመተ ምህረት አዲስ ህገ መንግስት አጸደቁ። ከዛ በፊት በጎሳዎችን መካከል ኃይለኛ ግጭት ጦርነት የተካሄደ ከፖለቲካ ለውጥ ጋር በተያያዘ ብዙ ሰዎች ስለሞቱ ነውጥ ስለነበር ያንን አድሬስ ለማድረግ አዲስ ህገ መንግስት መጣና በዛ ህገ መንግስት እርግጥ ፌዴራል አይደለም፣ ግን ሞ ዲሴንትራላይዝድ የሆነ ያሉትን ፕሮቪንሶች ከስንት ወደ አርባ ሰባት የሚያሳድግ ኢትዮጵያ አስር ብቻ ክልሎች ሲኖራት ኬንያ ወደ አርባ ሰባት ካውንቲዎች ነው ያሏት። እና አላማው ምንድነው? ያው ያልተማከለ አይነት አስተዳደር፣ ሰዎች ራሳቸውን በራሳቸው ማስተዳደር እንዲችሉ በተመቻቸው መልኩ በተመቻቸው ቋንቋ ማር መስራት እንዲችሉ ያግዛል። ኢኮኖሚውም ተዳራሽ በሆነ መልኩ ለማሳደግ ይቻላል የሚል ነው እና ከዛ አንጻር ለኢትዮጵያም ያልተማከለ የሆነ ፌደራል የሆነ አስተዳደር ጦኖ ብዬ አስባለሁ። ግን እንደ እንደሚታወቀው ፌዴራሊዝም ደግሞ በራሱ የፈጠራቸው ዊነሮች አሉ፣ ተጠቃሚዎች አሉ። የፈጠረው ስርአቱ የፈጠራቸው ይህንን ስርዓት የሚፈልጉ ምንጭቶቹን ብዙም አቴንሽን የማይሰጡ አይነት ኢሊቶች ተፈጥረዋል። እና ከዛ አንጻር ተመልሶ ጂኦግራፊክ የሆነ ወይም ሌላ አይነት የተማከለ አስተዳደር መመሰረት ይቻላል ብዬ አላስብም። ለውጥ ለማድረግ እጅግ በጣም አስቸጋሪ ነው ብዬ አስባለሁ። እና ከዛ አንጻር ወደ እኔ በኮሪንቶሲያ ሄር ኮመንድ ያደረኩት ምንድን ነው? አሁን ያለውን ሕገ መንግሥት መሰረት አድርጎ ያሉትን የዋና አስተዳደር እርከኖች ከክልል ይልቅ ወደ ዞን ማውረድ ወይም ደግሞ ዞኖችን አሁን ካሉበት ሁለተኛነት የአስተዳደር እርከንነት ወደ አንደኛነት ወደ ዋና አስተዳደር መዋቅርነት መቀየር እና ሀገሪቷ በአሁን ባሉት በክልል ክልሎች ወይም ያልተመጣጠነ አቅምና ሳይዝ ያላቸው ክልሎች ከመከፋፈል ይልቅ ሞር እኩል የሆነ አቅምና ሳይዝ ያላቸው ራሳቸው በእርግጥ ከስልሳ ሊበልጥ ይችላል ዞኖች ተዋቅራ ዞኖቹ እራሳቸውን በራሳቸው ቢያስተዳድሩ አንደኛ የህዝቦችን ራሳቸውን የማስተዳደር ጥያቄ ይመልሳል። ምክንያቱም ዞኖች እንደሚታወቀው በብዛት ዩኒፎርም የሆነ አንድ አይነት ብሄር ወይም ብሄረሰብ ነው የሚኖርባቸው፣ ወይም ቢያንስ ከክልሎች በተሻለ ሁኔታ ዩኒፎርም ያላቸው ሁለተኛ አሁን ያሉትን በክልሎች መካከል ቁርሾዎች፣ ግጭቶች፣ አፍር የሆኑ አስጊ የሆኑ የጦርነት ሪስኮች እነዛን የማስቀረት አቅም አለው ከሚል አንጻር ያለ ነው። ሰው ልስ እና አይዲያው ምንድነው? አንደኛ ኮንስቲቱሽናሊዝም የሚባል ህግ አለ፣ መርህ አለ። በሎ የሎ ተማሪ አይደለሁም የሎ ጓደኞችን እንዳብራሩ ከሆነ አይዲያው አዲስ ስርዓት ከመሬት ከዜሮ ጀምሮ ከመገንባት ይልቅ ያለን ስርዓት ያለን ኮንስቲቱሽን እሱን እያሻሻሉ ለህዝቡ፣ ለህጉ፣ ለህገ መንግስቱ ከበሬታ እንዳሳይ ባሉ እንዲሰጥ ባለው ላይ እጁ እንዲያደርጉ ወደዛ ወደ ተሻለ የሆነ አስተዳደር፣ የፖለቲካዊ ስርዓት ማምራት ይሻላል ከሚል አንጻር ስታየው አለው እና ከብዙ ነገሮች አንጻር ይሻላል ብዬ ከመንዲያረኩት ያ ነው። ከክልል አወቃቀር ጋር ተያይዞ ጦርነቱንም በምሳሌ አንስተዋል። ግጭቶችም በተነሱበት ወቅት የተከሰቱትን ነገሮች የቅርብ ጊዜ ሆነ ክስተቶች ናቸው። እንደሚታወቀው በእያንዳንዱ ክልል በራሱ የራሱ የሆነ ልዩ ኃይልና ታጣቂ ሚሊሻዎች አሉት። አንደኛ ከህገ መንግስቱ አኳያ፣ ሁለተኛ ለወደፊቱ በዚሁ መቀጠል ያለባቸው ወይስ ወደ ቋሚና ህጋ የሆነ በተደራጁ መከላከያ ሆነ የፖሊስ ሰራዊት ውስጥ ተካተው በዛ ውስጥ መጠቃለል ይገባቸዋል ብኖ ይላሉ። በእርግጥ የሰላም ሚኒስትሯ ይሄ ነገር ከህገ መንግስቱ ጋር ተከባብሮ መሄድ አይደለም፣ መቅረት አለበት የሚል አታይ ሰንዝረዋል። በሀገር መከላከያ ሚኒስቴርም በኩል ጥናቶች ተካሄደው እርግጠኛ ተጠናቋል። በአሁኑ ሰዓት ይሄው ለፓርላማ ቀርበዋል እና በዚህ መልክ ይሄ የእውነታ የመቀጠሉስ ምን ያህል አደጋ አለው? አሁን በቅርብ ያየነው ሁኔታ ድጋሚ እንዳይከሰት ክልሎች በህገ መንግስቱ እንደተገለጸው ሀገርን ዲፌንድ የማድረግ እና ሀገራዊ ለሆነ ፌደራል መከላከያ ሰራዊት ድፍር አድርገዋል። ስለዚህ ያን ስርአት ሀገሪቱን ከውጭ ሀይሎች መታደግ ተወራሪ ኃይሎች የመታደግ ኃላፊነት ያለው የፌደራል የሆነው የመከላከያ ሰራዊት ነው። ስለዚህ ከዛ አንጻር በጣም አርምድ የሆነ በእጅጉ የታጠቀ ልዩ ሀይል የሚያስፈልግበት አግባብ አይታይም እና ስለሚኒስትሯ እንደተናገሩት የልዩ ሀይሎቹን አቅም በህግ መገደብ፣ ከአቅም በላይ ከአስፈላጊ በላይ የታጠቁ ሀይሎች አሉበት የሚባሉባቸው ክልሎች ላይ አስፈላጊ ሆኖ እርምጃ ወስዶ እነዚህ ሀይሎች ከመደበኛው መከላከያ ሰራዊት ኢንቴግሬት እንዲያደርጉ ማድረግ ይሄ አስፈላጊ ነው ብዬ አስባለሁ። ግን ቅድም እንዳልኩት በቂ ነውም ብዬ አላስብም። ምክንያቱም ፌዴራሊዝም፣ አሁን ያለው ፌዴራል ስትራክቸር ለክልሎች ብዙ የሆነ እጅግ በጣም ብዙ የሆነ ኦቶኖሚ ወይም ነፃነት ይሰጣቸዋል እና በትግራይ ክልል የታየው ምንድን ነው? ክልሉ እጅግ በጣም ትልቅ በሆነ ሁኔታ የልዩ ሀይሉን ሲያሳድግ፣ ፌዴራል መንግስት ምንም ማድረግ አልቻለም ነበር። ለምን ቢባል ያው የራሱ የሆነ ፖሊስና ሚሊሻ የማደራጀት መብት ተሰጥቶታል እና ያንን ምን ያህል እንዳለፈ ከወሰኑ እንዳለፈ ሞዴሬት ማድረግ መቆጣጠር የሚችልበት ሁኔታ ላይ ላይሆን ይችላል እና ችግሮች በሚከሰትበት ሁኔታ ክልሎቹ ያሉትን ሕጎች ተላልፈው ከበቂ በላይ ከአስፈላጊ በላይ ለወደፊት ግጭት ላይ አመራዊ ድጋብስ የሚችል የመከላከያ አቅም ማጎልበት እንደማይችሉ ማድረግ እጅግ በጣም የሚከብድ ይመስለኛል። ከዛ አንጻር ነው አሁን ያለው የክልሎች አደረጃጀት እና መዋቅር እጅግ በጣም ትልልቅ የሆኑ በአፍሪካ ደረጃ መካከለኛ ሳይዝ አላቸው የሚባሉ ክልሎችን ከመፍጠር ይልቅ ወርድ ሴንትራላይዝድ የሆነ ለህዝቡ ተደራሽ የሆነ በሆነ መልኩ መስተዳደር የሚችሉ ሳይዛቸው ዩኒፎርም የሆነ አሁን እንዳሉት ክልሎች ከሀረሪ ከኦሮሚያ ብናይ ከሳይዛቸው ልዩነት ከሶስት መቶ ሺህ እስከ አርባ ሚሊዮን ነው። ይህ ደግሞ ሴንትራል መንግስትም ላይ ችግር ይፈጥራል። ለምሳሌ ሀረሪ ክልል እና የኦሮሚያ ክልል ኢኮኖሚ ወይም ሌላ አይነት ሀረሪ እንደሚታወቀው ኦሮሚያ ክልል ላይ ኢንክሌቭ ነች እና ችግሮች በሚኖሩበት ጊዜ ጉዳይ ወደ ፌደራል መንግስትን ቢወስዱ ወይም ወደ ወደ ሌላ አይነት ህግ አስፈፃሚ አካላት የሚያርሱበት ጊዜ ፌርሊ ወይም ኢኳል በሆነ መልኩ ችግራቸው ሰው ላይሆን ይችላል ካላቸው የሳይዝ አለመመጣጠል እና እነዚህንም ችግሮች አድሬስ ማድረግ የሚችለው ሞር ራዲካል የሆነ አሁን ካለ ትንሽ ለየት የሚል ተደራሽ የሆነ ያልተማከል አስተዳደር መመስረት የሚያስችል ዞኖችን ወደ ከፍ ያለ ወደ ዋና ያስተዳደር ከን የሚያመጣ አይነት መዋቅር ቢኖር ነው እያስባለሁ። ይህን ሀሳቡን ከክልሎች ይልቅ ዞኖች ዋነኛ የአስተዳደራዊ ሚና እንዲኖራቸው ለማድረግ የሚለው እሳቢዮ ሁላለው አብ አስተዳደር አቅርበዋል። ሀሳቡ እዛ እንዲደርስ እና እንዲንሸራሸር ወይም በፖሊሲ ግብዓት መልክ ይሄን እሱ አካባቢ እንዲደርስ አድርገዋል። ከሆነስ የደረሱት ምላሾች አሉ? አምስግና ለጥያቄው መልሱ አላደረስኩም። አላማይም እንደማንኛውም ኢትዮጵያዊ ጵያ የሚከሰቱ ችግሮች በተለይ ለምሳሌ የድንበር ችግሮች መልስ የሌላቸው ዜሮ ሳም ነው። አንደኛው ክልል ከሌላኛው ክልል ይገባኛል ጥያቄዎች አስፈላጊ ደማስስ እና አሳሳቢ ወደሆኑ የሚኖሩ ችግሮች ሲኖሩ ልክ እንደማንኛውም ኢትዮጵያዊ አገናኛል እንደሚል ኢትዮጵያዊ ከመቆርቆር ከማሰብ እና ከመጨነቅ የመጣ አይዲያ እንጂ ከሙያይም ወጣ ይላል ካሉት የፖለቲካ ድርጅቶችም ጋር ምንም አይነት ግንኙነት የለኝም። ሰው ማድረግ የሚችለው ምንድን ነው? ቲዩት ሊሆኑ ዝና ወዳላቸው የሚዲያ አውትሌቶች ፐብሊሽ ማድረግ ነው። እና ያው ጥሩ ሆኖ ከተገኘ የሚመለካታቸው ሰዎች ጆሮ መድረሱ አይቀርም በሚል ወደ ጆርናል ሰብሚት ከማድረግና ፐብሊሽ ከማድረግ አልፌ እርግጥ የተነጋገርኩት ነገር የለም። ግን አብሴም ታይም እንደሚታወቀው የድንበር ጉዳዮች፣ አሁን ያለው የተካሄደው አሳዛኝ የሆነ የትግራይ ጦርነት የሚያሳዩት ምንድነው? ኢትዮጵያን ላለፉት ሰላሳ ዓመታት የቃኘው የጎሳ ወይም የብሄር ተኮር ፖለቲካ እጅግ በጣም አሳሳቢ የሆኑ ችግሮች፣ ብዙ ሰው ሊገሉ የሚችሉ ጦርነቶች መቀስቀስ የሚያስችል አሳሳቢ የሆኑ ችግሮች ሊያመጣ በሚችል የተገነዘበ ይመስለኛል። ከዛ አንጻር ኮንስቲቱሽናል ሪፎርም አሁን ባይሆንም ከምርጫ በኋላ እስከሽን ላይ መግባቱ አይቀርም። ከዛ አንጻር የናይዲያ አማካኝ እስከሆነ ድረስ አሁን ያለውን ፌዴራሊዝም ላይ በእጅጉ የወጣ አይደለም። አዲሴን ታያም ያሉበትን ችግሮችን በተወሰነ መልኩ መቅረፍ የሚችል ነው እና ከዚ አንጻር ሰኒ ሊኖረው ይችላል ከሚል አንጻር ወደ ሚዲያ የጻፍኩት ነው። ከዛ ውጭ ወደ ፖለቲካ ኢንትረስቱም የለኝም፣ ምንም አልሞከርኩም። ከታም ዶክተር አዲሱ ላሽተው በብሮኪንግስ ኢንስቲትዩት የምጣኔ ሀብት ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እጅግ በጣም አመሰግናለሁ። ከታም ታሰለም